አሜሪካ እንደምን አመሸሽ ኢትዮጵያ። ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን። ክብራትና ክብራን እንደምን አመሻችሁ? ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ መጋቢት አምስት 2006 ዓ.ም ስርጭት ይዤ የማስተናገዳችሁ ሰለሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ መሐመድ ሱሌቢ በስቱዲዮ የቴክኒክ መሣሪያዎች ላይ ይገኛል። በርከት ያሉ ዘገባዎችና መዝናኛ ይዘንላቸዋል። የተከበራቸው አድማጮች፣ ለምሽቱ አሁን የሰዓቱ ዋና ዋና የዓለም ዜና በቆንጅታዬ ይቀርባል። ጤና ያስጥልኝ። እንደምን አመሻችሁ። ኢትዮጵያ፣ መንግስታት ከሀገሮቻቸው የተፈጥሮ ሀብቶች የሚያገኟቸውን ገቢዎች በተሻለ መንገድ እንዲያስተዳድሩ በሚያበረታታው ትልቅ ዓለም አቀፍ ማህበር እንድትታቀፍ መፈቀድ የለበትም ሲል አንድ የሰብአዊ መብት ድርጅት አሳስበ። ሂውማን ራይትስ ዋች ኢትዮጵያ ኤክስትራክቲቭ ኢንዱስትሪስ ትራንስፓረንሲ ኢኒሽቲቭ በአህጽሮት ኢአይቲአይ የተባለው ድርጅት አባል እንዳትሆን መታገድ አለባት ሲል ዛሬ አርብ ነው የተናገረው። የሁማን ራይትስ ዋች ከፍተኛ የቢዝነስና የሰብአዊ መብቶች ጉዳይ ተመራማሪ ሊሳ ሚሶል ሲናገሩ ኢትዮጵያ ድምፅን በማሰማት ነጻነት ላይ የምታካሂደው ከባድ አፈና ህዝብ መንግስትን የመቆጣጠር አቅሙ እንዲጎለብት ከሚደረገው ዓለም አቀፍ ጥረት ጋር ፈጽሞ የማይጣጣም ነው ብለዋል። ኢአይቲአይ ኤክስትራክቲቭ ኢንዱስትሪስ ትራንስፓረንሲ ኢኒሽቲቭ የተቋቋመው ከነዳጅ ከጋዝና ከማዕድን ኢንዱስትሪዎች የሚገኙ ገቢዎችን በተመለከቱ ጉዳዮች ግልጽነትን በማሳደግ መልካም አስተዳደርን ለማጠናከር ተብሎ ሲሆን በሚቀጥለው ሳምንት ማህበሩ ኖርዌይ ኦስሎ ላይ በሚያደርገው ስብሰባ በኢትዮጵያ የአባልነት ማመልከቻ ላይ ውሳኔ ይሰጣል ተብሎ ይጠበቃል። ኢትዮጵያ ማህበሩን ወይም ተቋሙን ለመቀላቀል እንደ አውሮፓውያን አቆጣጠር በ2010 ያደረገችው ሙከራ ውድቅ ተደርጓል። ሁማን ራይትስ ዋች ኢትዮጵያ አባልነት የተከለከለችው የጭራቅ ሕግ ሲል የጠራው የበጎ አድራጎት ድርጅቶችና የሲቪል ማህበረሰባት ሕጓ የነጻ ቡድኖችን እንቅስቃሴ ከባድ ገደብ የሚያደርግ መሆኑን በመቀጠሉ ነው ብሏል። ኢትዮጵያ የድርጅቱ አባል እንድትሆን የሚደግፉ ወገኖች ደግሞ የድርጅቱ ቦርድ ያሳለፈውን የክልከላ ውሳኔ እንዲቀለብስ ይፈልጋሉ። የሁመን ራይትስ ዋቹዋ ከፍተኛ ተመራማሪ ሊሳ ሚሶል ኢትዮጵያ አባል እንድትሆን ከተፈቀደ ሲቪል ማህበረሰባትን ለማፈራረስ የያዘችው ጥረት አበጀሽ ብሎ እንደ መሸለም የሚቆጠርና ሌሎችንም መንግስታት ይህንኑ እንዲያደርጉ ማበረታታሊ ማበረታታት ይሆናል ሲሉ ተቃውመዋል። በናይጄሪያ ሰሜን ምስራቃዊ ማይዱጉሪ ከተማ ተጠርጣሪ እስላማዊ ጽንፈኞች በጠራራ ፀሐይ ከባድ ጥቃት ማድረሳቸው ተዘግቧል። እማኞች እንዳሉት ፈንጂም ጭምር የያዙት ታጣቂዎች ዛሬ አርብ ጠዋት ጊዋ የተባለ ወታደራዊ ካምፕ ገብተው ከወታደሮች ጋር ተታክሰዋል። መኖሪያ ቤቶችንም አቃጥለዋል። ሲቪሎች ላይም ተኩስ ማድረሳቸው ተሰምቷል። ለጥቃቱ ኃላፊነት የወሰደ የለም። የሴራሊዮን የቀድሞ ፕሬዝደንትና ለ11 ዓመታት የዘለቀውን የእርስ በርስ ጦርነት በማስቆም በብዙዎች የሚመሰገኑት አህመድ ቴጃን ካባ አርፈዋል። የቀድሞ መሪ ለረጅም ጊዜ በህመም ቆይተው ያረፉት በ82 ዓመታቸው መሆኑ ተነግሯል። ሚስተር ካባ እንደ አውሮፓውያን አቆጣጠር በ2007 ሁለተኛ የስልጣን ዘመናቸውን አጠናቀው ፓርቲያቸው በምርጫ በተሸነፈበት ጊዜ በሰላማዊ መንገድ ስልጣናቸውን ለተቃዋሚው ወገን በማስረከባቸው ይመሰገናሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያ አቻቸው ሰርጌይ ላቭሮቭ ዛሬ አርብ በለንደን በዩክሬን ጉዳይ ላይ ሌላ ዙር ውይይት ይዘዋል። ቀደም ብሎ ኬሪ በሰጡት ቃል ውይይቱን በጉጉት እንደሚጠብቁ የተናገሩ ሲሆን ላቭሮቭ በበኩላቸው ብዙ ጊዜ ባክኗል፣ ሁኔታው አዳጋች ነው ማለታቸው ተጠቅሷል። ሁለቱ የውጭ ጉዳይ ሚኒስትሮች በለንደን በዩናይትድ ስቴትስ አምባሳደር መኖሪያ ንግግር የጀመሩት የዩክሬኑ ቀውስ ዋና ማዕከል በሆነችው በክሪሚያ ተነገ ወዲያ እሁድ ለሚካሄደውና ከዩክሬን ተገንጥላ የሩሲያ አካል ልትሆን ሊያደርጋት ለሚችለው ውሳኔ ህዝብ ዝግጅት እየተደረገ ባለበት በዚህ ወቅት ነው። ዩናይትድ ስቴትስና የአውሮፓ ሀገሮች ውሳኔ ህዝቡን ህገ መንግስቱን የጣሰ ያሉት ሲሆን፣ የውጭ ጉዳይ ሚኒስትር ጆን ኬሪ ሩሲያ ክሬሚያን በኃይል የያዘች እንደሆነ ከባድ መዘዝ ይከተላል ሲሉ አስጠንቅቀዋል። የሩሲያ ባለስልጣናት በበኩላቸው የዩክሬኑ የሞስኮ ወዳጅ መንግስት መፍረሱን ተከትሎ የባህረ ገቡ ህዝብ የራሱን እድል በራሱ መወሰን መብቱ ነው እያሉ ናቸው። ሞስኮ ለሁለት ሳምንታት የሚቀጥል እንቅስቃሴ የሚያደርጉ ብዙ ሺህ ተጨማሪ ወታደሮችና ጦር መሳሪያ ወደ ዩክሬን ድንበር ማስጠጋቷን አምናለች። በመጨረሻም ማሌዥያ የተሰወረውን አውሮፕላን ፍለጋ ጥረቷን የፍለጋውን አካባቢ ሰፋ አድርጋ መቀጠሏን አስታውቃለች። የሀገሪቱ የትራንስፖርት ሚኒስትር ሀሺሙዲን በሰጡት ቃል በምክንያቱ በውል ባልተገለጸው ሁኔታ የፍለጋው ጥረት አውሮፕላኑ ከራዳር ከተሰወረበት አካባቢ በብዙ ሺህ ኪሎ ሜትር ርቆ ወደሚገኘው ወደ ህንድ ውቅያኖስ እንዲሰፋ መደረጉን አስታውቀዋል። ቆንጂት፣ አመሰግናለሁ ለዜናው። ከምሽቱ ሶስት ሰዓት ደግሞ በ25 እና በ31 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር እንጠብቅሻለን። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። የደቡብ ሱዳንን ተኩስ አቁም ስምምነት ተግባራዊነት ለማገዝ ወደዚያ በሚላከው ወታደራዊ ኃይል ላይ ለመነጋገር ትናንት አዲስ አበባ ላይ የተገናኙ የምስራቅ አፍሪካ የጋራ ልማት ትብብር ሀገሮች ሂደቱን ለማፋጠን በሚያስችሉ ጉዳዮች ላይ መክረዋል። በመሪዎቹ ውይይት መክፈቻ ላይ የተገኘው ዘጋቢያችን እስክንድር ፍሬው ቀጣዩን አስተላልፏል። በአዲስ አበባው ሸራተን ሆቴል የተገናኙት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት መሪዎች ያልፈጠነውን የደቡብ ሱዳን የሰላም ሂደት በፍጥነት ለማስኬድ በልዩ ልዩ ጉዳዮች ላይ መክረዋል። የኢትዮጵያ፣ የኬንያ፣ የሱዳን፣ የዩጋንዳ፣ የጅቡቲ፣ የሶማሊያ እና የራሷ የደቡብ ሱዳን መሪዎች የተገኙበት ስብሰባ በተለይ በአንዳንድ ጉዳዮች ላይ ጊዜ ወስዶ መነጋገሩ ተገልጿል። ለመገናኛ ብዙሀን ባለሙያዎች ጭምር የተፈቀደው የመክፈቻው ስነስርዓት ከመካሄዱ በፊት እንኳን መሪዎቹ ለሶስት ሰዓታት ላላነሰ ጊዜ በዝግ ተወያይተዋል። እናም በመክፈቻው ከተነገረው በማጠቃለያውም ከተንጸባረቀው በላይ ዝግ ስብሰባዎቹ ይበልጥ የሚናገሩ እንደሆኑ ቅርበት ያላቸው ምንጮች ገልጸዋል። እነዚህ ምንጮች እንዳሉት መሪዎቹን ይበልጥ ካነጋገሩት ጉዳዮች አንዱ የደቡብ ሱዳንን የተኩስ አቁም ስምምነት ለመቆጣጠር የሚላኩ ወታደሮችን እነማን ያዋጡ የሚለው ነው። ኬንያ፣ ኢትዮጵያ፣ ጅቡቲ፣ ቡሩንዲና ሩዋንዳ ወታደር እንዲያዋጡ ከስምምነት ላይ ተደርሷል። ያላስማማው ነጥብ ግን ዩጋንዳም በተመሳሳይ ወታደሮች ለማዋጣት መጠየቋ ነው ይላሉ እነዚህ ለውይይቱ ቅርበት ያላቸው ምንጮች። አሁንም ቢሆን በደቡብ ሱዳን ጦር ያላትና በዚያች ሀገር ተቃዋሚዎችና በሌሎችም ወገኖች እንድትወጣ እየተጠየቀች ያለችው ዩጋንዳ እንደገና በሰላም አስከባሪነት መግባቷ በሌሎች ሀገራት እንዳልተደገፈ ምንጮቹ ገልጸዋል። ከመሪዎቹ ጉባኤ ቀደም ብሎ የተሰባሰቡት የኢጋድ የውጭ ጉዳይ ሚኒስትሮችም የዩጋንዳ ጥያቄ በድርጅቱ ሊቀመንበር በጠቅላይ ሚኒስትር ኃይለማርያም አወያይነት በመሪዎቹ ስብሰባ እንዲወሰን ተስማምተው እንደነበር አስረድተዋል። ይህ አዲስ የዩጋንዳ ጥያቄ ጦሯን እንድታስወጣም እየቀረበ ያለው ግፊት፣ እንደዚሁም በስር ላይ የሚገኙት አራት የቀድሞ የደቡብ ሱዳን ባለስልጣናት መፈታት ጉዳይ የመሪዎቹን የውይይት ጊዜ እንደወሰደ እነዚህ ምንጮች ገምተዋል። የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እነዚህን ነጥቦች በመክፈቻ ንግግራቸው አላነሱም። የአጋር ሀገራት ተወካዮች ግን የጠቀሷቸው ነጥቦች አሉ። ካ የደቡብ ሱዳን ልዩ ልዑክ ዶናልድ ቡዝ ከእነዚህ አንዱ ናቸው። በደቡብ ሱዳን ተቀናቃኞች መካከል የተደረገው የተኩስ አቁም ስምምነት መከበር አለመቻሉን ያስታወሱት አምባሳደር ቡዝ የውጭ ኃይሎችም እንዲወጡ ጠይቀዋል። የተኩስ አቁም ስምምነቱ አለመከበር በሺዎች የሚቆጠሩ ተጨማሪ ሰዎች እንዲሞቱ አድርጓል የተባባሰ ሰብአዊ ቀውስም አስከትሏል። የረሃብ አደጋ በተጋረጠባት ደቡብ ሱዳን የተኩስ አቁሙ በአስቸኳይ እንዲከበርም እንጠይቃለን። እንደ አውሮፓን ዘመን አቆጣጠር ከታሕሳስ 15 ጀምሮ በዚያች አገር የሚገኙ የውጭ ኃይሎችን ደረጃ በደረጃ መውጣት ጨምሮ የአሜሪካው ልዩ ልኡክ በዚሁ ንግግራቸው በስር ላይ የሚገኙ አራት የቀድሞ ባለስልጣናት እንዲፈቱም ጠይቀዋል። በአምባሳደሩ የተጠቀሱት ጉዳዮች በቀጥታ የሚመለከታቸው የደቡብ ሱዳን ፕሬዚዳንት ሳልቫኪር እና የዩጋንዳው ዩዌሪ ሙሴቬኒ በስብሰባው ላይ የነበሩ ቢሆንም በመክፈቻው ላይ አልተናገሩም። የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝም የሰላም ሂደቱ ይሳካ ዘንድ ሁሉም የበኩላቸውን እንዲያደርጉ ነው ያሳሰቡት። በሰላም ሂደቱ ውስጥ አስቸጋሪ ሁኔታዎች ነበሩ፣ ወደፊትም ይቀጥላል። ነገር ግን ሁላችንም ለሰላምና ሕይወትን ለማዳን ስንል አስቸጋሪ ውሳኔዎችን ለመወሰን ራሳችንን ማዘጋጀት አለብን። መተማመንን ማበረታታት፣ የዜሮ ድምር ፖለቲካን ደግሞ ውድቅ ማድረግ አለብን። ድርድሮችም ለሰጥቶ መቀበል መርህ ተገዥ እንዲሆኑ ማመቻቸት ይጠበቅብናል። ለደቡብ ሱዳን የተኩስ አቁም ስምምነት ተግባራዊነት እገዛ ለማድረግ የሚዋጣው ኃይል በፍጥነት እንደሚሰማራ ይጠበቃል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ አብራሩት ይህንኑ ነው። ጋድሪ ኮመንድ ካረገው የአፍሪካ ህብረት ይህንን አጀንዳ አድርጎ ይዛል እስካሁንም በሂደቱ ተሳታፊ ስለነበሩ የተባበሩት መንግስታት ድርጅትም ስላለበት የተባበሩት መንግስታት ድርጅት ጋር ይሄ ሪኮመንድ ሲደረግ የተባበሩት መንግስታት ድርጅት ይህን ጉዳይ በአግባቡ አይቶ ተግባራዊ ያደርጋል እና አስታሰቡ በአጭር ጊዜ ውስጥ በተቻለ መጠን ከሚቀጥለው አውሮፓ ዓመት አፕሪል ወር አጋማሽ በፊት ይህን ሀይል ዛ ማድረግ ጉዳይ ነው። በፖለቲካዊ ጉዳዮች ላይ የሚካሄደው የደቡብ ሱዳን የሰላም ድርድር ለጊዜው መቋረጡ በዚህ መሀልም የሲቪክ ማህበራትን ያሳተፈ ውይይት እንደሚካሄድ መገለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ተከታዩ ዘገባ እዚያው ደቡብ ሱዳን ያቆየናል። በሀገሪቱ ላይ የተደቀነውን የተፈጥሮና ሰብአዊ ቀውስ ስጋት ነው የምንዳስሰው። የደቡብ ሱዳን ግጭት በአስቸኳይ ካልቆመ ሀገሪቱ ለረሃብ አደጋ እንደምትጋለጥ ዓለም አቀፉ ማህበረሰብ አስጠንቅቋል። ማርቴ ቫንደርቮልፍ ከአዲስ አበባው ከዚሁ የኢጋድ ስብሰባ ያጠናቀረችውን አጭር ዘገባ ሶሎሞን ክፍሌ ያቀርበዋል። የደቡብ ሱዳን መንግስትና የሽምቅ ተዋጊው ኃይሎች ግጭቶችን ለማቆም ባለፈው ታህሳስ ወር ስምምነት ቢፈራረሙም ውጊያው ቀጥሏል። የአዲስ አበባው የሰላም ንግግርም ብዙ መሻሻል አላሳየም። የዩናይትድ ስቴትስ ልዩ መልእክተኛ ዶናልድ ቡዝ ሁኔታው እንዳሳሰባቸው ዛሬ በደቡብ ሱዳን ተፋላሚ ወገኖች መካከል የሰላም ንግግሩን በሚሸመግለው በኢጋድ ልዩ የመሪዎች ስብሰባ ላይ ተናግረዋል። ሁለቱም ወገኖች የተኩስ አቁም ስምምነቱን ባለማክበራቸው ጥልቅ ቅሬታ ፈጥሯል ሲሉም አምባሳደር ቡዝ አስረድተዋል። የስምምነቱ አለመከበር የተጨማሪ ብዙ ሺህ ሰው ሕይወት እንዲጠፋ አድርጓል። ሰብአዊ ቀውሱንም በእጅጉ ስላባባሰው ደቡብ ሱዳን ለረሃብ አደጋ ልትጋለጥ ትችላለች። በደቡብ ሱዳን የክረምቱ ወራት ሊገባ የተቃረበ ቢሆንም ሕዝቡ ከመኖሪያው እንዲፈናቀል በመገደዱና ቢመለስ ጥቃት እንደሚደርስበት በመፍራቱ ምክንያት አብዛኛው የእርሻ ኩዳድ አልተዘራም። በደቡብ ሱዳን 85 በመቶ የሚሆነው ሕዝብ በግብርና ስራና በቀንድ ከብት እርባታ መሰማራቱ ይታመናል። የዝናቡ መምጣት በሳምንታት ጊዜ ውስጥ በሚጠበቅበት በአሁኑ ሰዓት አስፈሪውን የረሃብ አደጋ ለመከላከል ፈጣን እርምጃ ያስፈልጋል፣ ሲሉ ለአፍሪካ ቀንድ የአውሮፓ ማኅበር ልዩ ተጠሪ አሌክሳንደር ሮንዶስ ይመክራሉ። ሰው ወደ ቀድሞ ቀዮ ተመልሶ በእርሻው ላይ ዘር ካልዘራ ከወራት በኋላ በቂ ተቀማጭ እህል አይኖረውም። የቀንድ ከብቶችም አልቀዋል። ዛሬ በአርብቶ አደርነቱ በስፋት የሚታወቀው የደቡብ ሱዳን ሕዝብ የምጣኔ ሀብት አቅሙ ተንኮታክቷል። ስለዚህ በአጣዳፊ ሁኔታ አስፈላጊ እርምጃዎችን ሁሉ መውሰድ ግድ ነው። በደቡብ ሱዳን ፕሬዝደንትና በቀድሞ ምክትላቸው ኃይሎች መካከል የሚካሄደው ውጊያ ለብዙ ሺህ ሰዎች ሕይወት መጥፋትና አንድ ሚሊዮን ለሚጠጉ ሌሎች ከቤት ንብረት መፈናቀል ምክንያት ሆኗል። ተከታዩ ዘገባ እዚያው ምስራቅ አፍሪካ ያቆየናል። ሶማሊያ ሶማሊያ ውስጥ ያሉት የአፍሪካ ህብረት ኃይሎች በመላ ሶማሊያ በአዲስ መልክ እያካሄድ ነው ነው በሚሉት ወታደራዊ ዘመቻ ከአልቃይዳ ጋር ከተሳሰረው አማጺ ቡድን አልሻባብ ተጨማሪ ግዛቶችን አስለቅቀው መያዛቸውን ትናንት ገልጸዋል። የምስራቅ አፍሪካ ሪፖርተራችን ጌብ ጃስሎ ከናይሮቢ በላከው ዘገባ አሁን ትልቁ ፈተና ነፃ በወጡት ግዛቶች ላይ የመንግስት የፖለቲካ ስልጣን የመመስረቱ ጉዳይ እንደሆነ ገልጿል። አዳነች ፍስሀ እየታቀርበዋለች። አሚሶም በሚል አህጽሮት የሚታወቀው በሶማሊያ የሰፈረው የአፍሪካ ህብረት ሰላም ጠባቂ ኃይል የጅቡቲ ወታደሮች ዛሬ በሄራን ክልል የሚገኝ ግዛትን እንደ ተቆጣጠሩ አስታውቋል። ይህም ከቅርብ ጊዜያት ወዲህ የተገኙትን ድሎች ያሰፋል። የአሚሶም ቃል አቀባይ ኮሎኔል አሊ ሐሙድ ያብራራሉ። የጅቡቲ ወታደሮች በሚያመሩበት ቦታ ላይ ትንንሽ ከተሞች አሉ። ዓላማው ግን ከዛ ርቆ ይሄዳል። የአሜሪካ ድምፅ ሬዲዮ የሶማሊያ አገልግሎት በዘገበው መሠረት የጅቡቲ የኢትዮጵያና የሶማሊያ ወታደሮች በሉቡርቤ የተባለች በሒራን ክልል የምትገኝ ከተማን መልሰው ይዘዋል። ከሞቃዲሾ በስተ ሰሜን 125 ኪሎ ሜትር ርቃ ትገኛለች። በአፍሪቃ ህብረት የሰላም ጥበቃ ተልእኮ ስር ያሉት የኢትዮጵያ ወታደሮች ባለፈው ሳምንት በደቡብ ምስራቅ ሶማሊያ ያሉ በርካታ ቁልፍ ከተሞችን ተቆጣጥረዋል። የአልሸባብ አማጽያን በአንዳንድ ሁኔታ እየገፉ ያሉት ወታደሮች ከመድረሳቸው በፊት ከሰፈሮቻቸው እንደሚሸሹ የሶማሊያ ባለሥልጣኖች ጠቁመዋል። የኬንያ ወታደሮች አቻምና ኪስማዩ ወደብ ከተማን ከተቆጣጠሩ ወዲህ የአሁኑ የክልላዊ ኃይሎች ዘመቻ ትልቅ ስኬት ተገኝቶበታል። ይሁንና ወታደራዊ ድል ተግዳሮትም አያጣውም። የሶማሊያ የፖለቲካና የእስትራቴጂያዊ ጥናቶች ተቋም ኃላፊ መሐመድ ሙሴ ታሬይ፣ ግዛቶች እንዲህ በፍጥነት ሲያዙ ፖለቲካዊ ጠቦች ሊነሱ እንደሚችሉ አስገንዝበዋል። ከዚህ ቀደም የተገነዘብነው ነገር ቢኖር አንዳንድ አካባቢዎች ከአልሻባብ ቁጥጥር ነጻ ቢወጡም የታቀደ የፖለቲካ ስትራቴጂ አልነበረም። በዚያ ምክንያትም የስልጣን ክፍተት ተፈጠረ። በዚያም ላይ የጎሳዎች ጠብ ተከሰተ። ኪስማዩን እንደ ምሳሌ መውሰድ ይቻላል። አልሸባብ ከኪስማዩ ሸሽቶ ከወጣ በኋላ በሶማሊያ ፌዴራላዊ መንግስትና በኬንያ በሚደገፍ ክልላዊ መሪ እንዲሁም በሌሎች ክልላዊ ሰዎች መካከል የስልጣን ሽሚያ ተከሰተ። በአንድ ወቅት አምስት የተለያዩ ሰዎች በኪስማዩ አካባቢ አዲስ የተመሰረተ ክፍለ ሀገር ፕሬዚደንት ነን አሉ። ቀጣዩ ተግዳሮት ደግሞ ጌዶ ክልል ሊሆን ይችላል። ጌዶ አሚሶም ከአልሸባብ ግዛት ባስመለሰበት ደቡብ ምስራቅ ሶማሊያ ከኢትዮጵያና ከኬንያ ጋር በሚዋሰነው ድንበር ይገኛል። የጌዶ ተወላጅ የሆኑት ታሬ በሶማሊያ ጎረቤቶች መካከል ተጽዕኖ የማሳደር ሽኩቻ ሊፈጠር ይችላል የሚል ግምት አላቸው። ኬንያ፣ አንዳንድ ሰዎች ብቅ እንዲሉ ስለምትፈልግ ኢትዮጵያ ደግሞ የራሷን ሰዎች ልታቀርብ ትችላለች። ስለሆነም የመንግሥት ሚና የሚኖርበት የጋራ ስትራቴጂ ካልቀየሱ በስተቀር በግጭቶች አዙሪት ውስጥ ሊገባ ይቻላል። የአልሸባብ መሪ አሕመድ አብዲ ጎዳኔ በያዝነው ሳምንት ባስተላለፈው መልእክት ሶማሌዎች በሀገሪቱ ባሉት የኢትዮጵያ ወታደሮች ላይ መሳሪያ እንዲያነሱ ጥሪ አድርጓል። ጽንፈኛው እስላማዊ አማጽያን ቡድን ከቅርብ ዓመታት ወዲህ የያዛቸውን ግዛቶች እያጣ ቢሆንም በመንግስትና በዓለም አቀፍ ኢላማዎች ላይ የአጥፍቶ ጠፊ ጥቃቶች ማካሄዱን ቀጥሏል። ባለፈው ወር በሀገሪቱ ፕሬዝዳንታዊ ቤተ መንግስት ላይ ባካሄደው ጥቃት በትንሹ 17 ሰዎች እንደተገደሉ ይታወሳል። ዩናይትድ ስቴትስ በፓኪስታን ፌዴራል አስተዳደር ስር ባሉ የገጠር አካባቢዎች ላይ የጦር መሳሪያ የታጠቁ ሰው አልባ ጀቶች ወይም ድሮኖችን መጠቀሟን ባለፈው የአውሮፓውያን ዓመት በ2013 ዓ.ም እንደቀነሰች የተባበሩት መንግስታት ድርጅት የምርመራና ክትትል ውጤት አስታውቋል። በሌላ በኩል ግን ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የገባው ሪፖርት ድሮኖቹ አፍጋኒስታንና የመን ውስጥ እያደረሱ ናቸው የሚለውን የከፋ ገጽታም አሳይቷል። ሊሳ ሽላይን ከሰብአዊ መብቶች ምክር ቤቱ የሰብአዊ መብቶች ምክር ቤቱ ከሚገኝበት ጄኔቫ ለቪኦኤ ያጠናቀረችው ዘገባ አለ። አሜሪካ የፓኪስታን ጎሳዎች ይኖሩባቸዋል በሚባሉት በፌዴራል መንግስቱ በሚተዳደሩት አካባቢዎች ላይ ባለፈው 2013 ዓ ም ያደረሰችው በድሮኖች የተፈጸመ የተመዘገበ ድብደባ 27 ብቻ እንደነበር የጸረ ሽብርና የሰብአዊ መብቶች ጉዳዮች መርማሪ የሆኑት እንግሊዛዊው ጠበቃ ቤን ኤመርሰን ተናግረዋል። ዩናይትድ ስቴትስ ከሦስት ዓመታት በፊት በ2010 ዓ ም ውስጥ በእነዚያው አካባቢዎች ላይ 128 በድሮኖች የተፈጸሙ ድብደባዎች ማድረሷ ተገልጿል። በ2013 ዓ.ም በእነዚያ የፓኪስታን ጎሳዎች በሚኖሩባቸው አካባቢዎች ላይ በሲቪሎች ላይ የደረሰ አንድም ጉዳት አልተመዘገበም በዘጠኝ ዓመታት ውስጥ ለመጀመሪያ ጊዜ መሆኑ ነው። ከቴሄሪክ ኢ ታሊባን ጋር የሰላም ንግግር ለማድረግ እንዲቻል በሚል ድብደባዎቹን ለማስቆም የፓኪስታን መንግስት ሲያካሄድ የቆየው የዲፕሎማሲያዊና ፖለቲካዊ ጥረት ፍሬ ያስገኘ ይመስላል። በዚህ በያዝነው 2014 ዓ ም ደግሞ እስካሁን አንድም የድሮን ጥቃት ፓኪስታን ውስጥ አለመፈጸሙን ኤመርሰን ገልጸዋል። አፍጋኒስታን ውስጥ ግን ከቀደመው 2012 ዓ ም ጋር ሲወዳደር ባለፈው ዓመት በሲቪሎች ላይ የደረሰው ጉዳት በሦስት እጅ መጨመሩን የተባበሩት መንግሥታት ድርጅት ሪፖርት ያሳያል። ከእነዚህ ጉዳቶች ውስጥ 40 ከመቶ የሚሆነው የደረሰው የመንግሥቱ ደጋፊ በሆኑ ወገኖች በተፈጸሙ የድሮን ድብደባዎች መሆኑን ኤመርሰን አመልክተዋል። የመን ውስጥ ደግሞ በ2013 ዓ ም ማብቂያ ወራት ውስጥ የድሮን ጥቃቱ እጅግ ተጠናክሮ መካሄዱን የሚናገሩት ኤመርሰን በዚህም ምክንያት በሲቪሎች ላይ የደረሰው ጉዳት በከፍተኛ ቁጥር ማሻቀቡን ገልጸዋል። ድሮኖች በትክክልና ከዓለም አቀፍ ሕግጋት ጋር በተጣጣመ ሁኔታ የሚመሩ ከሆነ ወታደራዊ ጠቀሜታቸው የማይካድ መሆኑን ኤመርሰን አክለው ተናግረዋል። የድሮን ቴክኖሎጂ ቅኝቶችን 24 ሰዓታት ለማካሄድ የሚያስችል በመሆኑ የጦር አዛዦች በየአካባቢው ስላለው ሁኔታ ያላቸውን መረጃ የማግኘት እድል ያሰፋል። በመሆኑም ድሮኖች ሕጉ በሚያዘው መሠረት ከተሠራባቸው ቴክኖሎጂው በወታደራዊ ግጭቶች ወቅት የሚደርሰውን የሲቪል ጉዳት እንዲቀንስ የማድረግ ብቃት አለው። ኤመርሰን በወታደራዊ ድሮኖች ምክንያት የሚደርሰውን የሲቪሎች ጉዳት ለ14 ወራት ሲከታተሉና ሲመረምሩ ቆይተዋል። አፍጋኒስታን፣ ፓኪስታን፣ የመን፣ ሶማሊያና ጋዛ ውስጥ በተካሄዱ ጸረ ሽብር ዘመቻዎች ውስጥ የተፈጸሙ 37 የድሮን ድብደባዎችን ፈትሸዋል። ዘግይተው ግን ኤመርሰን የናሙናዎቹን ቁጥር ከ37 በሲቪሎች ላይ የደረሰውን ጉዳት በተመለከተ ታማኝ የሆኑ ምንጮችን አግኝቼባቸዋለሁ ወዳሏቸው ሰላሳ ድብደባዎች ቀንሰዋል። ይሁን እንጂ በድብደባዎቹ ሲቪሎች መገደላቸውን የሚናገሩ ተአማኒነት ያላቸው ክሶች መኖራቸው ብቻቸውን ዓለም አቀፍ ሕግጋት ተጥሰዋል ወይም የጦር ወንጀል ተፈጽሟል ብሎ ለመደምደም በቂ ያለመሆናቸውን ኤመርሰን ተናግረዋል። ወደ ተከታዩ ዘገባ ከመተላለፋችን በፊት አጠራጠር ያሉ አንዳንድ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 19 ብር ከ04 ሳንቲም ተመንዝሯል። ዛሬ አንድ እንግሊዝ ፓውንድ 31 ብር ከ7፣ አንድ ዩሮ 26 ብር ከ49፣ አንድ የቻይና ዩዋን 3 ብር ከ10 ሳንቲም ተመንዝሯል። ከኢትዮጵያ ሚቴሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ ባገኘሁት መረጃ መሰረት አሁን ስቱዲዮ እያለሁ ማለት ነው። ነገ አዲስ በአጠቃላይ አብዛኛው የኢትዮጵያ ክፍሎች ዝናብ ዝናብ ይላቸዋል። ካፍያም የሚኖራቸው አካባቢዎች ይኖራሉ። አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 26 ዝቅተኛው 13 ይሆናል። ዕለቱን በታሪክ ውስጥ ስናስታውስ ዛሬ መጋቢት አምስት ነው 2006 ዓ ም ልክ የዛሬ 22 ዓመት የተፈጠረ 92 ዓመት የተፈጠረ ታሪክ እናስታውስ። ማክ የሚባለው ግዙፍ የጭነት መኪና የአሜሪካው ማክ ማለት ነው። የኩባንያውን ፈጣሪ ጆን ማክ፣ ጆን ጃክ ማክ ልክ የዛሬ 92 ዓመት በ9 በ1914 ዓ ም በኢትዮጵያ አቆጣጠር በመኪና ግጭት አደጋ ሞተ። የማክ ፈጣሪ በመኪና ግጭት ሞተ። ለዛሬቱ ዓለም ገጽታ የለውጥ መሰረት የፈጠሩት ሚካኤል ገርባቾቭ ልክ የዛሬ 24 ዓመት መጋቢት 1982 ዓ ም የሶቪየት ሕብረት የመጨረሻው ፕሬዚደንት ሆነው ተመረጡ። ህዳር 12 ቀን 1956 ዓ ም በኢትዮጵያ አቆጣጠር ማለት ነው በነፍሰ ገዳይ ጥይት የወደቁት የዩናይትድ ስቴትስ የ35ኛው ፕሬዚደንት ጄኤፍኬ አጽም ልክ የዛሬ 47 ዓመት በዛሬዋ ዕለት ከተገደሉ ከሶስት ዓመታት በኋላ ማለት ነው። በ1959 ዓ ም ዛሬም ወደሚገኝበት ወደ መጨረሻው ማረፊያው ገባ። ወደ መጨረሻው የምሽቱ ዝግጅታችን እየቀረብን ነው። አሁን የተከበራችሁ አድማጮች የአሜሪካ ሙዚቃ፣ ቲያትርና ሲኒማ ቡጋሉ በሚል ቁልምጫ የሚታወቀውን የትራምፔት መሳሪያ ተጫዋች ጄምስ ቦልደንን ነው። ባጭሩ የምናስተዋውቃችሁ የቪኦኤ ሙዚቃ ዝግጅት ባልደረባ ግሬግ ፍላኩስ ከሙዚቀኛው ትውልድ ሀገር፣ እና መኖሪያ ሂውስተን ቴክሳስ የላከውን ትዝታ በላቸው እንደሚከተለው አቀናብረዋለች። ጄምስ ቦልደን ቡግሉ በመባል የሚታወቅ የቅጽል ስም የሚታወቀው ለረጅም ዘመናት የታዋቂው ብሉዝ ስልት አቀንቃኝ የቢቢ ኪንግ ባንድ ባልደረባ ሆኖ በአጃቢነት ሲጫወት ቆይቷል። የብሉዝ ንጉሥ ቢቢ ኪንግ አሁን ዕድሜው ገፍቶ 88 ዓመት የሞላው ቢሆንም ታዲያ ዓለምን ተዘዋውሮ በሙዚቃው አድናቂዎቹን ማስደሰት ቀጥሏል። ዘ ትሪል ኢዝ ጎንን እንስማው የቢቢ ኪንግን ደ ትሪሊዝ ጎን የተባለ ስልት ነው ያሰማናችሁ። ጄምስ ቦልደን ቡግሉ ከቢቢ ኪንግ ጋር በተጨማሪ ከቢቢ ኪንግ በተጨማሪ የታዋቂው ጃዝ ሙዚቃ አባት የዱክ ኤሊንግተን ባንድም አባል ሆኖ ሰርቷል። ታላቁን ቢቢ ኪንግ ግን እንዲህ ያደንቀዋል። ቢቢ ኪንግ በቃሉ ይህን አድርግ ብሎ ሳይናገር የሚያስተምርህ ባለሙያ ነው ያለው ጄምስ ቦልደን። ጄምስ ቦልደን በቅርቡ ታዲያ የራሱን ባንድ መስርቶ ሃልዊን ደ ብሉዝ የሚል ርዕስ ያለው ሲዲ ለቋል። ከዚሁ ሲዲ ቢግ ቦስማን የሚለውን እንስማ። Stand. Can't you hear me when I call? የጀምስ የባንድ አባላት አንዷ የሳክስፎን ሙዚቀኛና የብሉዝ አቀንቃኝ ኤቭሊን ሩቢዮ ትባላለች። ሜክሲኮ ሲቲና አሜሪካን በምታዋስነው የድንበር ከተማ ቲዋና የተወለደችው ሩቢዮ ለብሉዝ ያላትን ፍቅር እንዲህ ትገልጻለች። ለጥቁር አሜሪካውያን ታሪክና ለብሉዝ ሙዚቃ አመጣት ክብር አለኝ። ግን ልንገራችሁ፣ ለሙዚቃ ያለኝ ፍቅር ዘርና ቀለም አይገድበውም ትላለች ሩቢዮ። ና ቦርደርታውን የሚለውን ሙዚቃዋን እንጋብዛለን። የተከበራችሁ አድማጮች እንግዲህ በዚሁ ልንሰናበታችሁ ነው። ከምሽቱ 3 ሰዓት በ25 ና በ31 ሜትር ባንድ ያጭር ሞገድ ስርጭታችን እንገናኛለን። ቴክኒሽያኑ መሐመድ ሱሌቢ፣ ፕሮዲውሰሩ ኃይሉ ተምራትን፣ የማስተናጋጃችሁ ሰሎሞን አባተ እንግዲህ እስከዚህ ምሽት ዝግጅታችን ፍጻሜ ድረስ ከኤቭሊን ሩቢዮ ቦርደርታውን ጋር እንተዋችሁ። ጤና ይስጥልኝ። መልካም